በዓለም አቀፍ ደረጃ በፍልስፍናው ዘርፍ አስተዋጽኦ እንዳደረጉ በብዙዎች የሚመሰከርላቸው የፍልስፍናው ምሁር ፕሮፌሰር አንድሪያስ እሸቴ በአድዋ በዓል ቀን የካቲት 23 1937 ዓ ም ነበር ከአባታቸው አቶ እሸቴ ተሰማና ከእናታቸው ወይዘሮ መንበረ ገብረ ማርያም የተወለዱት። ከልጅነታቸው ጀምሮ ለትምህርት ልዩ ቦታ እንደነበራቸው የሚነገርላቸው ፕሮፌሰር አንድሪያስ የዳግማዊ ምንሊክ ሁለተኛ ደረጃ ትምህርት ቤት የቀድሞ ምሩቅ ሲሆኑ ገና በ16 ዓመታቸው በአሜ የአሜሪካ ስመ ጥር የሆነውን ዊሊያምስ ኮሌጅ ተቀላቅለው በፍልስፍና የመጀመሪያ ድግሪያቸውን አግኝተዋል። በመቀጠልም በዚያው በአሜሪካ በሚገኘው ታዋቂው የል ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ተከታትለው ዶክተሬት ድግሪያቸውን እንደ አውሮፓውያኑ ዘመን ቀመር በ1970 አጠናቀዋል። ለአንድ ዓመት በዚያው በተመረቁበት የል ካስተማሩ በኋላ ወደ ኢትዮጵያ ተመልሰው በቀዳማዊ ኃይለሥላሴ ኮሌጅ ማስተማር በጀመሩበት ወቅት በተማሪዎች ንቅናቄ ውስጥ ተሳትፎ ሲያደርጉ እንደነበር የሕይወት ታሪካቸው ያስረዳል። ከዚህ ጋር ተያይዞ የደህንነት ስጋት ሲያድርባቸው ሀገራቸውን ለቀው ተመልሰው ወደ አሜሪካ በማቅናት ዩኒቨርሲቲ ኦፍ ፔንሲልቬኒያ፣ ብራውን እና በርክሌይን ጨምሮ በልዩ ልዩ የአሜሪካ ዩኒቨርሲቲዎች አስተምረዋል። በዩናይትድ ስቴትስ በተማሪነትና በመምህርነት በቆዩባቸው ዘመናት ከአፍሪካ አሜሪካውያን ጋር በመሆን በበርካታ የሲቪል መብት ንቅናቄዎች መሳተፋቸውም በሕይወት ታሪካቸው ተጠቅሷል። በኢትዮጵያ የስርዓት ለውጥ መምጣቱን ተከትሎ በ1983 ወደ አገራቸው የተመለሱት ፕሮፌሰር አንድሪያስ በአዲስ አበባ ዩኒቨርሲቲ በመምህርነትና በፕሬዝደንትነት አገልግለዋል። ዩኒቨርሲቲውን ከ1995 ጀምሮ በፕሬዝደንትነት ባገለገሉበት ወቅት አዳዲስ ለውጦችን እንዳስመዘገቡ የአሁኑ የዩኒቨርሲቲው ፕሬዝደንት ዶክተር ሳሙኤል ክፍሌ በሽኝት ስነ ሥርዓቱ ላይ ባደረጉት ንግግር አብራርተዋል። ፕሮፌሰር እንደሪያስ በርካታ ስራዎችን በማከናወን ለአዲስ አበባ ዩኒቨርሲቲ ዘላቂ እድገት የበኩላቸውን ጥለው አልፏል። ጥቂቶቹን ለመጥቀስ ያህል በርካታ የድረ ምረቃና ስፔሻሊቲ ፕሮግራሞች እንዲከፈቱ በማድረግ ሌሎች ዩኒቨርሲቲዎችን በሰው ኃይል እንዲጠናከሩ አድርጓል። ውጭ ሀገር ያሉ ምሁራን ተመልሰው ሀገራቸው እንዲያገለግሉ ብዙ አስተዋጽኦ አበርክቷል። በዩኒቨርሲቲው በነበራቸው ቆይታ በአካልና በአቅም የተጎዱ ተማሪዎችን በመደገፍ ሴቶችን ወደ አመራር በማምጣትና በሌሎችም መሰል ተግባራት እንደሚታወቁ የስራ ባልደረቦቻቸውና በወቅቱ የነበሩ ተማሪዎች ይመሰክራሉ ጓደኝነት ወይም ፍራተርኒቲን በማቀንቀን የሚታወቁት ፕሮፌሰር አንድሪያስ እሸቴ ይህን ፍልስፍናቸውን በተግባርም እንደኖሩበት ቤተሰቦቻቸውና አብሯቸው እየሰሩ ምሁራን ተናግረዋል። በሌላ በኩል የእርሳቸውን አንዳንድ አቋሞችና እምነቶች በተመለከተ የተለየ ሀሳብ ያላቸውም እንዳሉ ይታወቃል። ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ከተነሱ በኋላ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዛውረው የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሚኒስትርም ሆነው ያገለገሉት የፍልስፍናው ሊቅ ባደረባቸው ህመም በሕክምና ሲረዱ ቆይተው ነሐሴ 23 ቀን 2016 ዓ ም በ79 ዓመታቸው ይህችን ዓለም በሞት ተለይተዋል። በዛሬው ዕለት በአዲስ አዲስ አበባ ዩኒቨርሲቲ ፕሬዝደንት ሳህለ ወርቅ ዘውዴ፣ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የትግራይ ክልል ርዕሰ መስተዳድር ጌታቸው ረዳ እንዲሁም ቤተሰቦቻቸው የስራ ባልደረቦቻቸውና ወዳጆቻቸው በተገኙበት ሽኝት ተደርጎላቸዋል። ስርዓተ ቀብራቸውም ከሰዓት 8 ሰዓት ላይ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በስፍራው ተገኝተው ጸሎትና የማጽናኛ ንግግር አድርገዋል። ፕሮፌሰር አንድሪያስ እሸቴ የአንድ ልጅ አባት እንደሆኑ ታሪካቸው ያስረዳል። ሕይወትና ስራቸውን የሚመለከት ፕሮግራም ወደፊት እናቀርባለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ